አክራሪው እስላማዊ ታጣቂ ቡድን ቦኮ ሀራም ከሁለት መቶ የሚበልጡ ልጃገረድ ተማሪዎችን ካገተ እነሆ ስድስት ወራት ተቆጠሩ። ተማሪዎቹ በአማጺው ቡድን ታግተው የተወሰዱት ሰሜን ምስራቅ ከምትገኘው ትንሽ ከተማ ከቺቦክ ነበረ። የታጋቾቹ ጉዳይ ለረዥም ጊዜ መፍትሄ ሳያገኝ ቢቆይም ሰሞኑን ከናይጄሪያ መንግስት የተሰማው ዜና ልጃገረዶቹ በቅርቡ ነጻ እንደሚሆኑ ያመላክት ነበረ። የመንግስት ቃል አቀባይ ማይክ አሜሪ አርብ ዕለት ለዶቼ ቬለ የሀውሳ ክፍል እንዳረጋገጡት መንግስታቸውና የቦኮ ሀራም ተወካዮች ጎረቤት ሀገር ቻድ ተገናኝተው የተኩስ አቁም ደንብ ደርሰዋል። አሜሪ እንደገለጹት የቺቦክ ልጃገረዶች በቅርቡ ወደ ቤተሰብና ዘመዶቻቸው ይመለሳሉ። የሁለቱን ቡድናት የተኩስ አቁም እንዲሁ የፕሬዚዳንት ጉድላክ ጆናታን ታማኝ ሀሳን ቱኩር አረጋግጠዋል። are uh, cautiously optimistic that this time around I think we'll be able to achieve some success. For example, በቅርቡ የተወሰነ የተሳካ ውጤት እንደሚገኝ ባለሙሉ ተስፋ ነኝ። ለምሳሌ ቻይናውያኑን፣ የካሜሩንን የኮሎፋታን መሪና የካሜሩን ምክትል ጠቅላይ ሚኒስትር ባልተቤትን እንደሚፈቱ ቃል ገብተውልን ነበር እንዳሉትም ታጋቾቹን ለቀዋል። ይህ በጎ ፈቃደኝነታቸውን ያሳየ ምልክት ነው። ውዝግቡንም በድርድር ለማብቃት ዝግጁ መሆናቸውን የሚጠቁም ምልክት ነው። ትኩር ውዝግቡ ማብቂያ ይኖረዋል የሚል እምነት ቢኖራቸውም የታገቱት ልጃገረዶች መለቀቅን በሚመለከት አስተያየት ከመስጠት ተቆጥቧል። የተኩስ አቁም ስምምነት ዜና ግን ለታጋቾቹ ቤተሰቦች ተስፋ ሰጪ ነበረ። ምክንያቱም አማጺው ቡድን ቦኮ ሀራም ያገታቸውን ሁለት ልጆቻቸውን መፈታት በተስፋ የሚጠባበቁት አባት ማላም አሊ እንደሚያምኑት የተኩስ አቁም ስምምነት ላይ ከተደረሰ በሰሜን ናይጄሪያ የቀጠለው የሀይል እርምጃ ያበቃል ሁለት ሴት ልጆች አሉኝ ትምህርታቸውን ሊያጠናቀቁ ተቃርበው ነበር የመታገታቸውን ዜና ስሰማ እጅግ ነበር የደነገጥኩት ልጆቼ ትምህርታቸውን እንዲከታተሉ ስል ትንሿን መሬት ይን ሁሉ ሸጭ ነበር። ማላማሊ ልጆቻቸው ከታገቱ በኋላ ስለሚገኙበት ሁኔታ ምንም አያውቁም። የአባትየው ስጋት የልጆቻቸው በሰላም መመለስ ብቻ ሳይሆን ስምምነቱ ተጥሶ ጦርነት እንደገና እንዳይከፈት የሚልም ነው። ታጋጆቹ ልጃገረዶች ነገ ማክሰኞ ይለቀቃሉ ተብሎ የተሰማው ዜና በእርግጥ ገሃድ መሆን አለመሆኑ አሁንም ብዙ እንዳጠያየቀ ነው። የናይጄሪያ ፌዴራል መንግስት ባለፉት ጊዜያት አመኔታ የሚጣልበት አልነበረም። በይፋ ያወጣቸው በርካታ መረጃዎች አሳሳች ነበሩ። ስለዚህ መንግስት የሚለውን ማመን ትንሽ ይከብዳል። ልጃገረዶቹ ተለቀው በዓይናችን እስካላየን ድረስ ምንም ነገር አናምንም ይላሉ። የሚሲ ራንሰም ኪቲ ልጃገረዶቹ እንዲለቀቁ አደባባይ በመውጣት ከሚሟገቱት ናይጄሪያውያን አንዷ